ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን። እንደምን አመሻችሁ። የሕዳር 23 2007 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሻው ኤኖክ ሰማእግዜር ነኝ። በቀዳሚው ዘገባችን የኤች አይ ቪ ኤድስ ስርጭት መጠን በኢትዮጵያ አንድ ነጥብ ሁለት ከመቶ ሲሆን የጋምቤላ ስርጭት መጠን ከዚህ ሀገር አቀፍ አማካይ በእጅጉ ከፍ ያለ መሆኑ ተነግሯል። የጋምቤላን ክልል የኤች አይ ቪ ኤድስ ስርጭት ከሌላው የኢትዮጵያ ክልሎች ከፍ ባለበት ደረጃ ስለሆነ ነው። በዓሉን በጋምቤላ እንዲታሰብና በርካታ ሰዎች በራሳቸው ፍቃድ ምርመራ እንዲያደርጉና ራሳቸውን አውቆ ከመድኃኒት ጋር ሊንክ እንዲደረግ አቶ ካን ጋሉዋክ የጋምቤላ ክልል ኤች አይቪ ኤድስ መከላከያና መቆጣጠሪያ ጽፈት ቤት ኃላፊ ናቸው። ጋምቤላ ከተማ ታስቦ የዋለውን የዘንድሮውን የዓለም ኤድስ ቀን ብሔራዊ ሥነ ሥርዓት አስመልክቶ ከተናገሩት የቀነጨብ ነው ነው። የምሽቱ ዝግጅትም በዚህ በዓለም ኤድስ ቀን ዙሪያ ልዩ ቅንብር አሰናድቷል እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። የኬንያ ፕሬዚደንት ኡሁሩ ኬንያታ ሰሜን ኬንያ ውስጥ ዛሬ ማለዳ 36 ሰዎች በታጣቂዎች ከተገደሉ በኋላ የሀገር ውስጥ ጉዳይ ሚኒስትራቸውን ጆዜፍ ኦሌ ሌንኩንና የፖሊስ አዛዡን ዴቪድ ኪማዮን ከስራ አሰናበቱ። ፕሬዚዳንቱ ሚኒስትሩን በሌላ ባለስልጣን ሲተኳቸው የፖሊስ አዛዡ ያቀረቡትን የስንብት ማመልከቻ ደግሞ ተቀብለዋል። ሁለቱም ባለስልጣናት በሀገሪቱ ውስጥ በእስላማውያኑ አማጽያን እየተፈጸመ ያለውን ተከታታይ ጥቃት ማቆም አቅቷቸዋል ተብለው ይወነጀላሉ። ለተፈጸመው ግድያ ኃላፊነቱን እንደሚወስድ የሶማሊያው ታጣቂ ቡድን አልሻባብ ፕሬዚደንቱ እርምጃዎቻቸውን ከመውሰዳቸው ከጥቂት ሰዓታት በፊት አስታውቀው ነበር። ጥቃቱ የተፈጸመው ማንዴራ ከተማ አቅራቢያ በሚገኝ አንድ የድንጋይ ማውጫ ላይ ሲሆን ታጣቂዎቹ አደጋውን የጣሉት ሰራተኞቹ በየድንኳኖቻቸው እንደተኙ እንደነበረ እማኞች ተናግረዋል። ባለፈው ወር በዚሁ አካባቢ የአልሻባብ ታጣቂዎች ተመሳሳይ አደጋ ጥለው 28 ሰው ገድለው ነበር። አልሻባብ ባወጣው መግለጫ ቡድኑ ኬንያን እየቀጣት ያለው ወታደሮቿን ሶማሊያ ውስጥ እንዲዋጉ በመላኳ ነው ብሏል። የሶማሊያው ፕሬዚደንት ሐሰን ሼህ ሞሐመድ ከኬንያ ጋር ያላቸውን አጋርነት ገልጸው የሽብር አመፃን ለመመከት ትከሻ ለትከሻ እንቆማለን። ዜግነትና ሃይማኖት ሳያግደን አልሻባብ የጋራ ጠላታችን ነው፣ እንዋጋዋለን ብለዋል። የጥቃት አድራሾቹን ማንነት ለማወቅ የሶማሊያ የስለላ ተቋም ከኬንያውያን ጋር እየሰሩ መሆኑንም የሶማሊያው ፕሬዚደንት አስታውቀዋል። ኢቦላ በላይቤሪያ በሴራ ሊዮንና በጊኒ ላይ እጅግ የከፋ የመጣኔ ሀብት ጉዳት እያደረሰ መሆኑንና ጉዳቱ ባለሙያዎች ባለፈው ሳምንት ተንብየውት ከነበረውም የባሰ መሆኑን አንድ ዛሬ የወጣ የዓለም ባንክ ሪፖርት አስታወቀም። ሦስቱም ሀገሮች ኢቦላ ካደረሰባቸው ቀውስ በፊት እጅግ በተፋጠነ ሁኔታ እያደጉ እንደነበር ሪፖርቱ ጠቁሞ አሁን ግን የላይቤሪያ ምጣኔ ሀብት እድገት በሁለት ነጥብ ሁለት የሴራሊዮን ደግሞ በአራት ከመቶ መወሰኑን አመልክቷል። የአሁኑ የሁለቱ ሀገሮች እድገት ወረርሽኙ ከመከሰቱ በፊት ተሰጥቶ ከነበረው አንድ ሶስተኛው ያህል ብቻ መሆኑ ተገምቶ ከነበረው አንድ ሶስተኛው ያህል ብቻ መሆኑ ተገልጿል። የጊኒ ምጣኔ ሀብት መኮማተር ከሁለቱ የባሰ መሆኑንና አሁን እያደገ ያለው ከታሰበው አራት ነጥብ አንድ ከመቶ አሽቆልቁሎ በአንድ ከመቶ ብቻ መሆኑ በሪፖርቱ ላይ ሰፍሯል። በማዕከላዊቱ የአሜሪካ ግዛት ሚዙሪ ፈርገሰን ቀበሌ ውስጥ በቅርቡ አንድ ነጭ ፖሊስ መሳሪያ ያልያዘውን ጥቁር ወጣት ማይክል ብራውንን ከገደለ በኋላ አንድን ዘር ለይቶ በማኅበራዊ ሕጸጾች የመፈረጅን አካሄድ ሊያስወግድ ይችላል ያሉበትን መመሪያ እንደሚያወጡ የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ኤሪክ ሆልደር አስታወቁ። ሆልደር አትላንታ ከተማ ውስጥ በሚገኘውና ቀድሞ የሲቪል መብቶች ትግል መሪ የነበሩት ማርቲን ሉተር ኪንግ ይመሩት በነበረ ኤብንኤዘር ባፕቲስት ቤተ ክርስቲያን ትናንት ተገኝተው ንግግር ባደረጉበት ወቅት ነው መመሪያውን እንደሚያወጡ የጠቆሙት። እስላማዊ መንግሥት ነኝ የሚለውን የኢራቅና ሱሪያ ውስጥ ሰፊ ግዛት ተቆጣጥሮ እየተዋጋ የሚገኝ ቡድን መሪ አቡባከር አልባግዳዲን አንዲት ሚስትና አንድ ልጅ መያዙን የሊባኖስ ጦር አስታወቀ። የዩክሬን ጦርና ሩሲያ ዘመም የሆኑት የምስራቅ ዩክሬን ተገንጣዮች ከፊታችን አርብ ጀምሮ የሚጸና ይሆናል የተባለ ተኩስ የማቆም ውል ለማድረግ በመርህ ደረጃ መስማማታቸውን የአውሮፓ የጸጥታና የትብብር ድርጅት አስታወቀ። ዜና በቃ ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ1430 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሻው ሄኖክ ሰማእግዜር ነኝ። ኢትዮጵያ 26ኛውን የዓለም ኤድስ ቀን ጋምቤላ ከተማ ላይ ትናንት በተካሄደ ስነ ስርዓት አክብራ ውላለች። የኤች አይ ቪ ኤድስ ስርጭት መጠን ኢትዮጵያ ውስጥ አንድ ነጥብ ሁለት ከመቶ ሲሆን የጋምቤላ ስርጭት መጠን ከዚህ ሀገር አቀፍ አማካይ በእጅጉ ከፍ ያለ መሆኑ ተነግሯል። የዘንድሮውን ስነ ስርዓት አስመልክቶ ሰለሞን አባተ የተለያዩ የስራ ኃላፊዎችን አነጋግሮ ተከታዩን ልዩ ዘገባ አዘጋጅቷል። ህዳር 22 የዓለም ኤድስ ቀን ነው፣ ወይም በሌላ አባባል ዓለም ጸረ ኤድስ ትግሉን ቆም ብሎ የሚያስተውልበት የሚገኝበትን ቦታ የሚገመግምበት፣ መጪውን አካሄዱን የሚተልምበት ዕለት ነው። ኤች አይ ቪ ኤድስ በጤና ችግርነት ታውቆና ዓለም አቀፍ ወረርሽኝ መሆኑ ተረጋግጦ የሰው ልጅ የተባበረ ትግሉን ከጀመረ ወደ 40 ዓመታት ለሚጠጋ ጊዜ እየዘለቀ መሆኑ ነው እንግዲህ የዓለም የጤና ድርጅት ደብሊው ኤችኦ ባለፈው ሳምንት ባወጣው መረጃ መሰረት ዛሬ በዓለም ዙሪያ ቁጥሩ ከ35 ሚሊዮን በላይ ሰው ኤች አይቪ በደሙ ውስጥ አለ። ከ30 ዓመታት በዘለቀ ጊዜ ውስጥ ወደ 40 ሚሊዮን ሰው በኤድስና ከኤች አይቪ ጋር በተያያዙ ምክንያቶች ህይወቱ አልፏል። በአውሮፓውያኑ አቆጣጠር በ 2013 ዓ.ም መጨረሻ በኢትዮጵያ በ2006 206 ዓ.ም መጀመሪያ አካባቢ በወጣ መረጃ መሰረት ከሳሃራ በስተደቡብ ባለው አፍሪካ ኤችአይቪ በደም ውስጥ የሚገኝ ሰው ቁጥር በአማካኝ ወደ 25 ሚሊየን ይሆናል። ይህ እጅግ የሰፋ ቁጥር የሚያሳየው ደግሞ ክልሉ ምን ያህል በኤች አይቪ ኤድስ እንደተጎዳ ነው። በዚያ ላይ በዓለም ዙሪያ ከሚከሰተው ለኤች አይቪ በአዲስ ሁኔታ የመጋለጥ አጋጣሚ ከሰባ ከመቶ በላይ የሚሆነው የሚደርሰውም በዚሁ የጥቁሩ አፍሪካ ክልል ውስጥ ነው። ምንም እንኳ ዛሬም ቢሆን ኤች አይቪን ከሰውነት ውስጥ ሊያጠፋ የሚችል ሕክምና ወይም የመከላከያ ክትባት ባይኖሩም አሁን ስራ ላይ ያሉት ጸረ ኤች አይቪ ኤድስ መድኃኒቶች ኤድስን በማቆምና ሰው መደበኛ ህይወቱን በጤናማና በተሳካ ሁኔታ እንዲሁም በተዋጣ መንገድ መምራት እንዲችል እያደረጉ ነው። ባለፈው የአውሮፓውያን ዓመት በዓለም ዙሪያ 129 ሚሊዮን ሰው የእነዚህ መድኃኒቶች ተጠቃሚ ሆኗል። የህፃናት አገልግሎት ግን በተለይ በባለመካከለኛና አነስተኛ ገቢ ሀገሮች ውስጥ አሁንም ደካማ መሆኑን የዓለም የጤና ድርጅት አመልክቷል። ጸረ ኤች አይቪ ሕክምናን በተመለከተ በእነዚህ ሀገሮች ውስጥ አገልግሎት የሚያገኘው አዋቂ ኤች አይቪ በደማቸው ውስጥ ካለ ሰዎች ከሶስቱ አንዱ ሲሆን ከህፃናቱ መካከል ግን ከአራቱ አንዱ ነው ሕክምና የሚያገኘው። ይህ የዓለም የጤና ድርጅት መግለጫ ነው። ለማንኛውም ኤች አይቪ ኤድስ ለሰው ልጅ ብርቱ አደጋ በነበረባቸው በሺ ዘጠኝ መቶ ሰባዎቹ ዓመታት በኢትዮጵያ አቆጣጠር መጨረሻና በሺ ዘጠኝ መቶ ሰማንያዎቹ መጀመሪያ አንድም ጸረ ኤች አይቪ ኤድስ መድኃኒት አልነበርም። ለሰው ልጅ ብርቱ ጥረት ለሳይንሱ ዓለምም ትግል ምስጋና ይግባና ዛሬ ግን ከሰላሳ በላይ መድኃኒቶች ወጥተው አገልግሎት እየሰጡ ነው። ዋናው ነገር ዛሬ መመርመርና ራስን ማወቅ ነው። ያ የድሮው ኤችአይቪ ቢገኝብኝስ የሚል ስጋት ዛሬም ቢኖርም ግን የዚያን ጊዜውን ያህል የከበደ እንዳልሆነ መቼም ግልጽ ነው ዋሽንግተን ዲሲ የሚገኘው ሃዋርድ ዩኒቨርሲቲ በየዓመቱ በሚያዘጋጀው የማግለልና አድልዎ መጠን መለኪያ ስብሰባ ወይም ጉባኤ ላይ በቅርቡ ተገኝተው የነበሩ አንድ ኬንያዊ ተሳታፊ የመመርመርና ራስን የመግለጽ ችግር ዛሬም መኖሩን ተናግረዋል ኬንያ ውስጥ ኤች አይ ቪ በደማቸው ውስጥ መኖሩን የማይናገሩ እናቶች ዛሬም ዛሬም አሉ። በሌላ በኩል ደግሞ የመድኃኒት መኖር የፈጠረው ቸልተኝነት አለ ሲሉ የጤና ባለሙያዎች ይናገራሉ። ሰዎች መድኃኒት እየወሰዱ መኖር ችለዋል እኮ እኔስ ምን ይመጣብኛል የማለት አይነት በዚህ ምክንያት ይላሉ። የዩናይትድ ስቴትሱ የሰውነት መቆጣትና የተላላፊ በሽታዎች ብሔራዊ ኢንስቲትዩት ዳይሬክተር ዶክተር አንቶኒ ፋውቺ ክትባት መሰራት አለበት። የመተላለፉ መጠን እንዲህ ዝቅተኛ በሆነበትና ቁጥሮችም የሚነግሩን በጎ ዜና በሆነበት እንዳሁኑ ባለው ጊዜ ነው ተጠናክረን መነሳት ያለብን። የኤድስን ወረርሽኝ ዘላቂ በሆነ ሁኔታ ለመቆጣጠርና ለማጥፋት አሁን መደረግ ያለበት ክትባት መስራት ነው። ኤች አይቪ ኤድስን የመከላከል እና የመቆጣጠር ስራው ተጠናክሮ ከቀጠለና ካደገ ኤድስ በመጪዎቹ 15 ዓመታት ውስጥ ጨርሶ የሰው ልጅ ችግር ወደማይሆንበት ደረጃ ይደርሳል ብሏል የተባበሩት መንግሥታት ድርጅት። ከዓለም አቀፉ የተቀናጀ ጥረት በላይ ግን ሀገሮች በተናጠል በየራሳቸው የሚያደርጓቸው ጥረቶች ናቸው ለሰው ልጅ መድህኑ። ዓመቱን ሙሉ ዕለት በዕለት እየተሰራ ካለው ጸረ ኤድስና ጸረ ኤች አይቪ ጥረት በተጨማሪ ተዋንያን በያሉበት ሆነው የዘርፈ ብዙውን ምላሻቸውን ጥረት ህዳር 22 ይገመግማሉ። ኤድስ እንደ ወላፈን ይጋረፍ ከነበረባቸው የሰማንያዎቹና የዘጠናዎቹ ዓመታት የመሸማቀቅ ዘመን ኢትዮጵያ ዛሬ በተሻለ ሁኔታ እፎይታን ያገኘች ቢመስልም ስጋቷ ግን አሁንም እንዳየለ ነው የዘንድሮው የዓለም ኤድስ ቀን የኢትዮጵያ ስነ ስርዓት ማዕከል የነበረችው ጋምቤላ ነች። ለምን ጋምቤላ? አቶ ካን ጋትላክ የጋምቤላ ክልላዊ መንግስት የኤች አይቪ ኤድስ መቆጣጠሪያና መከላከያ ጽህፈት ቤት ዋና ዳይሬክተር ለቪኦኤ ተናግረዋል። በዋናነት ይህን ካምፔን በጋምቤላ ክልል በዓሉ እንዲከበር ካስደረጉት አንዱኛውና ትልቁ ምክንያት የኤች አይቪ ኤድስን በሽታን ከመከላከል አኳያ በዋናነት ፖዚቲቭ የሆኑትን ሰዎች ወደ መድኃኒት ለማስገባት ያስችል ዘንድ የጋምቤላን ክልል የኤች አይቪ ኤት ስርጭት ከሌላው የኢትዮጵያ ክልሎች ከፍ ባለበት ደረጃ ስለሆነ ነው። በዓሉን በጋምቤላ እንዲታሰብና በርካታ ሰዎች በራሳቸው ፈቃድ ምርመራ እንዲያደርጉና ራሳቸውን አውቀ። ከመድኃኒት ጋር ሊንክ እንዲደረግና የመድኃኒት ሊንኬጅ ደግሞ ፓርት ኦፍ ፕሪቬንሽን ስለሆነ ይሄ የመከላከሉ ክፍል ነው አካል ነው። አቶ ካን ስንት ነው? በነገራችን ላይ አሁን ያለው የጋምቤላ የስርጭት መጠን በዘንድሮ እለት ወደ አምስት ነጥብ ስምንት አካባቢ ፐርሰንት ደርሷል። በሁለት ሺህ ስድስት በተሰራው ስራ አጠቃላይ ሪፖርት ከተመረመሩት ሰው ቁጥር አጠቃላይ ወደ አምስት ነጥብ ስምንት ፐርሰንት ፕሬቨለንስ ያሳየናል። ከዚህም ጋር በተያያዘ ጎን ለጎን ከሶስት አመት በፊት የተሰራ ሰርቬይ ሪፖርት ነበር። ያንን ሪፖርት ወደ ስድስት ነጥብ አምስት ያሳየበት ሁኔታ ነበር። እነዚህም ቁጥሮች በምናይበት ጊዜ የፕሬቨለንስ ሁኔታ ከሌላው የሀገሪቱ ክፍል በከፍተኛ ደረጃ እንዳለ ያሳየናል ማለት ነው። ምንድን ነው ምክንያቱ ለመሆኑ እንደዚህ ከፍተኛ ሊሆን የቻለበት የጋምቤላ ከሌሎቹ አካባቢዎች ተለይቶ ዋናነት ስርጭቱ መጠን እንዲስፋፋ ካስደረጉት በርካታ መጠቀስ ያለባቸው አንኳር ነው። አንደኛው አንሴፍ ሴክስ ነው። ሰዎች ግብረ ስጋ ግንኙነት ሲያደርጉ ኮንደም ያለመጠቀም ሲወጥ አናሳ ነው። በዚህ ክልል ጥንቃቄ ጎደለ የግብረ ስጋ ግንኙነት ጥንቃቄ ጎደለ ወሲብ አለ። ሁለተኛው እና ትልቁ ነገር ከባህል ጋር የተያያዙ ችግሮች አሉ። የውርስ ጋብቻ አለ። በዚህ ክልል የውርስ ጋብቻ አዎ ስለዚህ እነዚህን መጀመሪያ የጠቀስኳቸውን ጉዳዮች በዋናነት ይጠቀሳሉ። ሌላውና ትልቁ ነገር የአኗኗር ዘይቤን የከተመነት አይነት ስታይል ኑሮ ሰዎችን ጥንቃቄ የጎደለ ወሲብ ከመጠቀም አኳያ የባህሪ ለውጥ ከማምጣት አናሳ አለ በማህበረሰብ። ሌላው ነገር ከኢኮኖሚክስ ሁኔታ ጋር የተያያዘ ነው። ከደህንነት ጋር የተያያዙ ጉዳዮች ናቸው። በዋናነት በአሁኑ ሰዓት ሴቶች በቂ የሆነ ገቢ ስለሌላቸው አቶ ካን እንደሚሉት ለጎጂ የህይወት ዘ ጋለጣሉ በተጨማሪ ሌሎችም ለኤች አይቪ መስፋፋት እገዛ የሚያደርጉ ሁኔታዎች እንዳሉ ይታወቃል። ጥንቃቄ የጎደለው የሰውነት መበጣት፣ የወንድ ልጆች አለመገረዝ፣ ከወሊድ ጋር የተያያዙ እክሎችና የሰለጠነ የአዋላጅ እገዛ ለማግኘት የምክርና የምርመራ አገልግሎት ተጠቃሚነት አነስተኛ መሆን፣ ክልሉ ያሉበት የጎረቤት ሀገሮች የስደተኞችና የተፈናቃዮች እንቅስቃሴዎች ሊጠቀሱ የሚችሉ ናቸው። አቶ አለሙ አኖ በብሔራ ብሔራዊው ኤች አይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት የዘርፈ ብዙ ምላሽ ማስተባበሪያ ዳይሬክተር ናቸው። ኢትዮጵያ የዘንድሮውን የዓለም ኤድስ ቀን ያሰበችው ምን ይዛ ነው? ኢትዮጵያ ዘንድሮ የዓለም ኤድስ ቀንን አስበን የዋል ነው መታመት ሙሉ ግብ ለማሳካት ማለት ነው። በዚህ በኤች አይቪ ኤድስ ዙሪያ የሚደረጉ እንቅስቃሴዎችን በተለይም አንድም ሰው በኤች አይቪ እንዳይያዝ እንዳይገለልና እንዳይሞት የምልን መሪ ቃል መስረት ያደረገ ነው። በተለይም ደግሞ በቫይረሱ የመያዘ እድልን ለመከላከል የሚያስችሉ ስራዎችን በአጽሞ ሰርቶ በመስራት ላይ የታሰበ ነው። የዘንድሮ ዓመት በተለይ ደግሞ ዘንድሮ ኢትዮጵያ ያከበርነው ሁለት ዓላማዎችን ይዞ ነው የተነሳ። አንደኛ የዓለም ኤድስ ቀንን በዛ በክልል ደረጃ የሀገር አቀፉን ሁኔታ ማንጸባረቅ እና እንዲሁም ደግሞ በክልሉ ከቫይረሱ ስርጭት አንጻራዊ በሀገር አቀፍ ደረጃ ካለ ትንሽ ከፍ ስለሚል በዛ ክልል ውስጥ ያለውን የዘርፍ ብዙ ብላሹን ለማጠናከር እንዲረዳ እንዲሁም ደግሞ የምክርና ምርመራ አገልግሎት ዘመቻ ሳምንት እየተጀመረበት ነው። በተለይ እንደ ቅር ተይዞ የነበር በዓሉ ምክንያት ከማድረግ ጎን በእለቱ ቢያንስ በጋምቤላ ከተማ ብቻ ከሁለት ሺ ሰው በላይ የምክርና ምርመራ አገልግሎት እንዲያገኙ ለማስቻል የሚያስችል ሁኔታዎች ነበር የተዘጋጀና በዛ ሁኔታ ጥሩ ስራ ነበር እየሰራን ያለ ነው። በተለይ ተደራሽነት ባለቤትነትና ውጤታማነት በሚል መርህ ነው። ላለፉት በተለይ በሁለት ሺ ስድስት እንዲሁም ሁለት ሺ አምስት ላይ እንቅስቃሴ ሲደረግ ነበር። መሰረታዊ በተለይ የማህበረሰቡን በማነቃነቅ የጤና አገልግሎት ፍላጎትን የማነሳሳት ጉዳይ ነው። እንግዲህ አገልግሎትን ወደ ማህበረሰቡ ማቅረብ ነው። ከቀረበ በኋላ ደግሞ ተጠቃሚነት ከሌለው የሚደረገውን የኤድስ መከላከል ሁኔታን ሊያስተጓግል ወይም ደግሞ ሀገራዊ ስግ ዓላማውን ሊያሳካ ስለማይችል በተለይ ትኩረት ተሰጥቶ ነው። እንዲሁም ደግሞ በታዳጊ ክልሎች እንደመሆናቸው መጠን እነዚህ በተለይ አራት ክልሎች ላይ ለየት ባለ ሁኔታ በየደረጃው ያለው አካል በተለይ በፌዴራል አካባቢ ያሉ አካላትን ባለድርሻ አካላትን በጋምቤላ ብሔራዊ ክልላዊ መንግስት፣ ቤኒሻንጉል ጉሙዝ፣ አፋርና ኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስታትን በዛ ውስጥ የሚደረገውን ጥረት የማትጋት ወይም ደግሞ የመደገፍ ስራዎችን በብዛት እየተሰራ ነው ያለው። አቶ አለሙ፣ ለመሆኑ በብሔራዊ ደረጃ ያለው የስርጭቱ መጠን ምንድን ነው? የጋምቤላ ውስጥ በምን ያህል መጠን ነው የሚለየው? ከዚህ አሁን እንግዲህ አጠቃላይ በዚህ ይሄ የስነ ህዝብ ቅኝ በሁለት ሺ አስራ አንድ ለአውሮፓውያን አቆጣጠር እንደተሰራው በአገር አቀፍ ደረጃ አማካይ አንድ ነጥብ አምስት ነው። ይህ አማካዩን እንግዲህ የሚያሳየውና አንድ ነጥብ አምስት ከመቶ አንድ ነጥብ አምስት ከመቶ ነው ያ እንግዲህ የፕሮጀክሽኑ የሁለት ሺ አስራ አራቱን ወደ አንድ ነጥ ሁለት ያደርሳል። የሀገር አቀፉን ማለት ነው። ስለዚህ ይህን ስነት እንግዲህ ምንድን ነው ከይሄ ከስርጭት አማካይም ቢሆን ከክልል ክልል፣ ከከተሞች ከተሞች፣ እንደውም ከማህበረሰብ ማህበረሰብ የሚለያይበት ሁኔታ አለ። ከዚህ አንጻር አንጻራዊ ከፍ ብሎ ነው የሚታየው የጋምቤላ ብሔራዊ ክልል እና ሌሎችም ከዚህ አካባቢ የሆኑ ከተሞች አካባቢ በተለይም እንደ አዲስ አበባ በዚህ አዳማ፣ መቀሌ እነዚህ ትልልቅ ከተሞች እና በተለይ ተጋላጭ ሊሆኑ የሚችሉ የማህበረሰብ ክፍሎች አካባቢ ላይ ያው በየትኛውም ሀገር እንደሚታየው እኛ ሀገርም ያው በዛ መልኩ ስለሚታይ እንዲህ እነዚህ ሆት ስፖት የምንላቸው ልዩ ትኩረትን የሚሹ ቦታዎችን ለይቶ በዛ አካባቢ ላይ የመስራቱ ጉዳይ ነው። ሀገራዊ ውጤቱንም የተሻለ እንዲህ ወደ ዜሮ ኒኢንፌክሽን ወይም ደግሞ አንድ ሰው በኤች አይቪ እንዳይያዝ የሚለውን መርህ ወይም ዓላማ ለማሳካት የሚያስችለው ይበልጥ ለቫይረሱ መጋለጥም ሆነ ሌሎች የማሰራጨት የማሰላለፍ እድሉ ስፋት ባለበት አካባቢ ላይ መስራቱ ውጤታማ ነው የሚሆነው ከዚህ አንጻር ነው። ታርጌትድ ኤች አይቪ ኤድስ ኢንተርቬንሽን በሚለው መርህ ማለት ነው። በጸረ ኤች አይቪ ኤድስ ትግል ውስጥ ግንባር ቀደም ሚና እየተጫወቱ ካሉት ወገኖች ኤች አይቪ በደማቸው ውስጥ የሚገኝ ዜጎች በቀዳሚነት ይጠቀሳሉ። የኢትዮጵያ ኤች አይቪ ኤድስ በደማቸው የሚገኝ ሰዎች ማህበራት መረቦች ብሔራዊ መረብ ዋና ስራ አስኪያጅ አቶ ደረጀ አለማየሁም ለቪኦኤ እንዲህ ብለዋል። የዘንድሮ የዓለም ኤድስ ቀን ዋና መሪ ቃሉ ማንም ሰው በኤች አይቪ እንዳይያዝ፣ እንዳይገለል፣ እንዳይሞት ኃላፊነታችንን እንወጣ በምለው መሪ ቃል ስር ነው የተከበረው። በሀገራችን በዓሉ የተዘጋጀው በጋምቤላ ብሔራዊ ክልላዊ መንግስት ዋና ከተማ በሆነው በጋምቤላ ከተማ ነበር። ጋምቤላ ውስጥ አንደኛ ብዙ ነዋሪዎች አሉ፣ ሁለተኛ የክልሉ መንግስት ወደ ከፍተኛ የሆነ የአመራር ቁርጠኝነት እንዲገባ ህብረተሰቡም ደግሞ ግንዛቤ አግኝቶ ቫይረሱን ከመከላከል አንጻር ተዋጽኦ ለማድረግ ሲባል ከፍተኛ የቅስቀሳና የተለያዩ ስራዎችን በመያዝ ነበረ ዋናው ዓላማው። በዛውም ደግሞ እንግዲህ እስካሁን ድረስ በገንቤላ ክልል ያለውን መቀነስ የሚቻለው ብዙ ሰውን መመርመርና ወደ ድጋፍ ማምጣት ነው። ይህን በማሰብ ዩኤን ኤድስና ሌሎች አጋር ድርጅቶች መንግስትም ገንቤላ በበዓሉ ቀን ብዙ ሰዎችን ለማስመርመር ነበረ ዋና ዓላማው። እስካሁን ድረስ በዓለማችን ላይ ምናልባት አርጀንቲና በተወሰነ ሰዓት ውስጥ ብዙ ሰዎችን በማስመርመር ጂነስ ቡክ ላይ ተመዝግባለች። አንዱም ገንቤላ አካባቢ ያለውን ህዝብ በተወሰነ ሰዓት በበዓሉ ቀን አስመርምሮ ከፍተኛ የሆነ ስራ ለመስራት ታስቦ ነበር የተዘጋጀው እና ተሳካ በጣም ተሳክቷል ከተጠበቀው በላይ ነው እና ከተሰጠው ሰአት እንደውም በተሰጠው ሰአት በወቅቱ በነበረኝ መረጃ ሁለት ሺህ ነበር ለማስመርመር የታቀደው በአንድ ሰአት ውስጥ ሰአት በሁለት ሰአት ውስጥ ነበረ ከሶስት ሺህ የሚደርሱ ሰዎች መመርመራቸውን ነው እስካሁን ባለው በእለቱ ራሱ በጣም ከፍተኛ የሆኑ ሰዎች ተመርምሯል ከአርጀንቲናም በላይ ማስመርመራችንን የሚያረጋግጡ መረጃዎች ነበሩ በወቅቱ አቶ ደረጃ እርሶ የሚመሩ ኤች አይቪ በደማቸው ውስጥ የሚኖሩ ሰዎች መረቦችን መረብ ነው እና በአሁኑ ጊዜ በአጠቃላይ በብሔራዊ ደረጃ ሲመለከቱት ኤች አይቪ በደማቸው ውስጥ የሚገኝ ሰዎች ሊያገኙ የሚገባውን አገልግሎት እንክብካቤ፣ ድጋፍ እያገኙ ነው ብለው ያስባሉ ወይም ደግሞ ሙሉ በሙሉ ባያገኙ እንኳን በተወሰነ ደረጃ ጥያቄያቸው መልስ እያገኘ ነው የሚል ሀሳብ አለዎት? እንግዲህ በመሰረቱ አንደኛ ነገር ያው እኔ የምመራው ድርጅት የምሰራቸው ዋና ዋና ስራዎች በጣም የተወሰኑ ናቸው። አንደኛ የአቅም ግንባታ ስራ መስራት ነው። ሁለተኛ በተቻለ መጠን የተገኘው ሀብት በተገቡ መንገድ ስራ ላይ እንዲውል ማድረግ ነው። ሌላው ደግሞ ኤች አይቪ ቫይረስ በደማቸው ያለባቸው ወገኖች የህክምና አገልግሎት እንዲያገኙ፣ መድኃኒት እንዲያገኙ፣ እንዳልከውም ደግሞ ድጋፍና እንክብካቤም እንዲያገኙ ጥረት ማድረግ ነው። እንግዲህ ይህን ስንሰራ ለብቻችን አይደለም የምንሰራው እና አለም አቀፍ አጋር ድርጅቶች አሉ መንግስት አለ። መንግስታዊ ያልሆኑ ድርጅቶች አሉ። ህብረተሰቡን በአጠቃላይ አለ። ከዛም ባሻገር እንግዲህ ራሳቸው ቫይረሱ በደማቸው ያለባቸው የክልል ጥምረቶችና ማህበራትም አሉ። በመተጋገዝ ይሄን ስራ እንሰራለን። እንግዲህ ከኛ ሀገር በተለየ ሁኔታ አንድ መልካም አጋጣሚ ያለው ምንድን ነው? በመድኃኒት አቅርቦት በኩል የትኛውም አካባቢ ላይ ችግር የለም። ሁሉም ሰዎች ኤችአይቪ ፖዘቲቭ ከሆኑ እንደውም ከቅርብ ጊዜ ወዲህ የዓለም ጤና ድርጅት ባወጣው መመሪያ መሰረት መድኃኒት ይጠቀማሉ። ነፍሰ ጡር እናቶችም ብሆን ያገኛሉ። ትንሽ ህጻናት አካባቢ አንዳንድ ችግሮች ይኖራሉ። ምክንያቱም ህጻናትን ማከም ትንሽ ከበድ ይላል። ሌላው ድጋፍና እንክብካቤ የሚያገኙት በመጠኑ ያገኛሉ። እንግዲህ አንድ ትልቁ ችግር ምንድን ነው? እንደተለመደው ቀደም ስል ከዛሬ አስር አስራ አምስት ዓመት በፊት እንደነበረው በጅምላ ድጋፍ ላይገኝ ይችል ይሆናል። በጣም የሚፈልጉት ሰዎች እንደየአካባቢያቸው ተጨባጭ ሁኔታ መጠነኛ ድጋፎችን የሚያገኙበት ሁኔታ አለ። ግን አሁን ከሀብትም አንጻር በጣም ከሀብት ውስንነት በተለያየ መልኩ ሁሉንም ተደራሽ ማድረግ የማይቻልባቸው ነገሮች ጉድለቶቹም እንዳሉ እንረዳለን። ሆኖም ግን በጣም የምፈልጉት ሰዎች በተቻለ መጠን በእኛ ብቻ ሳይሆን በሌሎችም አጋሮች ድጋፍ እየተደረገላቸው ይገኛል። የዓለም የጤና ድርጅት ኤች አይ ቪ ኤድስ በመጪዎቹ አስራ አምስት ዓመታት ውስጥ የማጥፋት ወይም የማቆም ተስፋን ሰንቋል። ማምሻውን ወደ ጄኔቫ ደውዬ በዓለም የጤና ድርጅት ደብሊው ኤች ኦ የኤች አይ ቪ እና የቲቢ መርሃ ግብር አስተባባሪ የሆኑትን ዶክተር ኃይለ ኢየሱስ ጌታሁንን አነጋግሬ ነበር። ዋናው የአከባበሩ ዓላማ ወደ ዜሮ መድረስ ነው ያለውን የበሽታውን ችግር ወደ ዜሮ ለማምጣት በሚል ጥረት ላይ የተመሰረተ ሆኖ በተለይ በዚህ አመት አትኩሮ ያለው ደግሞ በተለይ በዩኤንኤድስ አስተባባሪነት በከተሞች ላይ ያለውን የኤድታይፊ ችግር ለመቅረፍ ጥረት እንዲጠናከር እና ሁኔታዎች እንዲጠነክሩ የሚያደርግ አከባበር ነው እየተደረገ ያለው። ከተሞች ከዓለም የ ሰላሳ አምስት ሚሊዮን በኤች አይቪ ከሚኖሩ ህዝቦች አንድ አራተኛውን ይዘው ይገኛሉ። በአጠቃላይ በተለይ ደግሞ በአፍሪካ ይሄ ቁጥር እስከ ግማሽ አርባ አምስት ከመቶ የሚሆኑት የኤች አይቪ ህሙማን ወይም ከኤች አይቪ ጋር የሚኖሩ ሰዎች በከተሞች አካባቢ ነው የሚኖሩት። በአንዳንድ ሀገሮችም ተመሳሳይ እንደ ብራዚል እና ራሽያ ያሉትም እንደዚሁ ከባድ የሆነ ቁጥር የሚይዙ ስለሆነ የነኚ ከተሞች ጥረት በማድረግ የኤች አይቪን ችግር ወደ ዜሮ በመቅረፍ ዜሮ የበሽተኛ ቁጥር እንዲሆን፣ አዳዲስ በሽታው የሚይዛቸውም ቁጥር ወደ ዜሮ እንዲሆን የሚያደርግ ጥረት ላይ ላይ በመመርኮዝ ነው። ከዚህም በተጨማሪ ደግሞ እኔ የምሰራበት የዓለም ጤና ጥበቃ ድርጅትም በተለያየ አይነት መልኩ ይሄንን ችግር ሊቀርፉ የሚችሉ መመሪያዎችን እና የሕክምና መስጫ ዘዴዎችን በማውጣት ነው እየተከበረ የሚገኘው። እስካሁን ካለው ስራ በሁለት ሺ ሰላሳ ዓመተ ምህረት እርስዎ እንደጠቆሙት በአውሮፓውያኑ አቆጣጠር የኤች አይቪ መተላለፍ ነው የሚያዳዲስ አጋጣሚዎችን ቁጥር እንደዚሁም የሞቱን ቁጥር ወደ ዜሮ ለማውረድ እየተሰሩ ካሉት እንቅስቃሴዎች በተጨማ ተጨማሪ ክትባት ወይም ደግሞ መድኃኒት ማግኘት አስፈላጊ ነው የሚሉ ፈዋሽ መድኃኒት ማለት ነው የሚሉ ባለሙያዎች አሉ። የሚገኝ መስሎታል። ለመሆኑ ክትባትና መድኃኒት ትርጉማቸው ውስጥ ምንድን ነው የሚሆነው? እንግዲህ እውነት ነው። አሁን በተለይ ወደኋላ መለስ ብለን ባለፉት ሀያና ሀያ አምስት ዓመታት የተደረገውን እድገት በምናይበት ጊዜ በጣም በጣም በጣም አመርቂ የሆነ የመድኃኒት ግኝትና የመድኃኒት መሻሻል ለውጦች ነው። በአጠቃላይ ኤች አይ ቪ ያሳየው፣ እንደ ኤች አይ ቪ አይነት በጣም አመርቂ የሆነ የመድኃኒት ፈጠራና የመድኃኒት አመራረት ሁኔታ አይታወቅም። በዓለም ታሪክ ውስጥ የክትባቱ ነገር ግን እንደ መድኃኒቱ እርግጥ እኩል አላደገም። አንዳንድ እስከ አርባ ከመቶ የመከላከል ብቃት ያላቸው ክትባቶች ተገኝቷል። ግን ያ እንደው በሽታውን ከምድረ ገጽ ለማጥፋት በቂ ነው አይባልም። ሆኖም ግን በጣም ሰፊ የሆኑ የተለያዩ የምርምር ስራዎች እየተካሄዱ ስለሆነ ተስፋችንን ከፍ አድርገን ነው እንግዲህ ማሳየት ያለብን። እርስዎ ወደሚመሩት ክፍል ጎራ ልበልና የቲቪ የቲቢ ችግር በአሁኑ ጊዜ እስካሁን ድረስም በዘለቀው ጊዜ ለብዙ ሰው መሞት ከኤች አይ ቪ ጋር ተያይዞ ምክንያት ነው የሆነው። ይሄንን የቲቢን መስፋፋት በተለይ አስመልክቶ ከኤች አይ ቪ ጋር እርስዎ ሁለቱም ላይ ስለሚሰሩ የተገኘ ውጤት አለ ወይም አሁን እናንተ በአሁኑ ጊዜ እያተኮራችሁበት ያላችሁትና ሀገሮች ሀሳባቸውን በዚህ ዙሪያ ሊያሰባስቡ ይገባል የሚሉት ካ እንግዲህ የሳምባ ነቀርሳ በሽታ የሚድን በሽታ ነው። ማንም ሰው በሳምባ ነቀርሳ በሽታ መሞት የለበትም የሚድን በሽታ ስለሆነ። ነገር ግን በተለይ በኤች አይ ቪ ህሙማን በሆኑ ሰዎች ላይ የምናየው ነገር ምንድን ነው? ይህ የሳምባ ነቀርሳ በሽታ በቀላሉ ሊገኝ አይችልም። በቀላሉ በሚደረጉ የህክምና ጥረቶች ሊገኝ አይችልም ወይንም ደግሞ ከሌሎች በሽታዎች ጋር ተመሳስሎ ሊደበቅ የሚችልበት ሁኔታ ነው ያለው። ነገር ግን በጣም በቅርበት በሽተኞች ክትትል ከተደረገላቸው እንደገና ደግሞ በጣም ስር ሰዶ ወደ ሞት አፋፍ ከመድረሳቸው በፊት አስፈላጊው ክትትል ከተደረገ ሊድን የሚችል በሽታ ነው። ስለዚህ ይሄንን ለመቅረፍ የምናደርገው ጥረት ሁለት መልክ ያለው ነው። አንዱ የመከላከል ስራ ነው። ሌላኛው ደግሞ በሽታውን በፍጥነት አውቆ በፍጥነት አግኝቶ ሕክምና መስጠት ነው። የመከላከል ስራ በምንልበት ጊዜ ምንድን ነው? አንዱ ዋናው ነገር የቲቢውን ባክቴ ያ በሰውነታቸው ውስጥ ተይዘው ያሉ የኤች አይቪ በሽተኞች ያንን ነገር በሚገባ አጥንተን አስፈላጊው ህክምና ተደርጎላቸው የሚድኑበትን መንገድ ማመቻቸት ነው። ሁለተኛው በሽታውን ቶሎ ብሎ በመመርመርና በማወቅ የቲቢ በሽታ እንዲያገኙ ነው። ከዚህ በተጨማሪ ደግሞ ህክምናው ህክምና መስጠት ነው። ለኤች አይቪ የሚሰጠው ህክምና አንትሪትሮቫይራል የምንለው መድኃኒት ማለት ቲቪን የመቀነስ ጥቅምም አለው። ምክንያቱም የጸረ ኤችአይቪ ህክምና በሚሰጥበት ጊዜ የሰዎች የመከላከል አቅም ስለሚጎለብትና ስለሚዳብር ቲቪን የማግኘት እድላቸው ይመነምናል። ስለዚህ ጥረት የምናደርገው ነገር ምንድን ነው? ጸረ ኤችአይቪ ህክምና መስፋፋትም የቲቪን ሊቀርፍ ይችላል። በተለይ በተለይ በአፍሪካ ክፍለ አህጉር። ዶክተር ኃይል ኢየሱስ የኢትዮጵያን ያለፉ አመታት የጸረ ኤች አይቪ ኤድስ እንቅስቃሴ እንዴት ነው የሚገመግሙት? በዓለም የጤና ድርጅት ደረጃ እንግዲህ የኢትዮጵያ ጥረት ብዙም የጠለቀ እውቀት አለኝ ብዬ ዝርዝር ጉዳዮች ውስጥ መግባት ባልችልም ኢትዮጵያ አመርቂ ውጤት የሚያስመዘግቡ ካሉና ካስመዘገቡ ሀገሮች አንዷ ናት። በተለያየ አይነት ፈርጁ ያሉት የኤች አይቪ ጥረቶች የሚበረታቱና የሚያመረቁ ናቸው። አለም ኤድስን ለማጥፋት ቆርጦ ተነስቷል። ይህንን ካወጀ ከራርሟል ጥቂት የሚሌኒየሙ የልማት ግቦች መጠናቀቂያ ዘመንም እነሆ ቀረበ። በዚህ ትንቅንቅ ውስጥ ምዕራብ አፍሪካን እያመሰ ያለው ኢቦላ የኤች አይቪን ትኩረት እንዳይስብና ጥረቱን እንዳያደበዝዝም የሚሰጉ ብዙዎች ናቸው። ከቪኦኤ ጤና ዝግጅት ሰሎሞን አባተነ ጤና ይስጥልኝ። አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚተላለፈው ስርጭት ላይ እንደገና እንገናኛለን። እስከዚው ዝግጅታችንን ከመራልን ከኃይሉ ታምራት ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት cereka imbul imbul imbul goka licochone